ከመጠጥ ውሃ አቅርቦት እጥረት ጋር በተያያዘ በተፈጠረ አለመግባባት በወልዲያ ዩኒቨርሲቲ ግጭት መቀስቀሱ ተሰምቷል። በግጭቱ አንድ ተማሪና ስድስት የጸጥታ ኃይሎች መጠነኛ ጉዳት ደርሶባቸዋል ተብሏል። ዩኒቨርሲቲው መረጋጋት ቢስተዋልበትም የመማር ማስተማር ሂደቱ ተቋርጧል። ትላንትናና ዛሬ ከሰሜን ወሎ አስተዳደር ከዩኒቨርሲቲው አካላት ጋር ውይይት ለማድረግ ቢሞከርም መግባባት ላይ አለመደረሱን ከዩኒቨርስቲው ተማሪዎች የተገኘው መረጃ ያመለክታል። ቀጥሎ ይቀርባል። ከትናንት በስቲያ ምሳ ሰዓት ገደማ የተቀሰቀሰው ግጭት አንዴ ረገብ፣ አንዴ ጠንከር እያለ ቆይቶ ትናንትናና ዛሬ ለትምህርትና ሌሎች አገልግሎቶች መስተጓጎል ምክንያት ሆኗል። የወልዲያ ዩኒቨርሲቲ ኮሚኒኬሽን ጉዳዮች ዳይሬክተር አቶ ተፈራ አስናቀን በስልክ አናግሬያቸው ነበር። ውሃና ማነሻቸው አጋጣሚ ሆኖ ደግሞ ከተማው ላይ የመብራት መቆራረጥ ሲመጣ ከተማውም ራሱ ውሃ እንደልብ ማግኘት አልቻለም። መብራት የለም። በሽፍት ነው መብራት የሚጠቀሙ የነበሩትና ውሃ ወደ ዩኒቨርሲቲው መውሰድ የምንችሉበትን አጋጣሚ በምንፈልገው ፍጥነት ማግኘት አልተቻለም። አንድ ጊዜ ቦቱ አቅርቦ ሁለተኛው ለመውሰድ ሲመጣ በከተማው የተፈጠረው የመብራት መቆራረጥ ውሃው የምፈልገው ፍጥነት ቶሎ ሞልቶ መድረስ አልቻለም። እሱ ምክንያት በማድረግ ረብሻ ነገር አስነሱ። በዛ ተወሰነ ደረጃ በዩኒቨርስቲው ህንፃዎች ላይ መስታወቶችን እንሰባብረዋል። ይህ ሲደረግ የጸጥታ ኃይል ገብቶ ያንን የማስቆም ስራ ሰርቷል። ከዛ በኋላ ተረጋግቶ ምሽት ውሃውም መጣ። ከዛ ውጭ ራት ምናምን ፕሮግራም በተለመደው አግባብ ነው የሄደው። ችግር አልነበረም። ለሊቱም በሰላም ነበር የሄደው ት ላይ ያ ሰራተኛ በሚገባበት ጊዜም ጥሩ ነው የነበረው። ትንሽ ከቆየ በኋላ የተወሰኑ ተማሪዎች ወደ ፍሬሾች እየሄዱ ፍሬሾችን ጫና የማድረግ የማሳደር እዛ ግፊት እያደረጉ አብዛኛው ተማሪ ማለት በሚቻል ክላስ ውስጥ ነው የነበረው ወደዛ ወደ ክላስ ውስጥ በሚሄድ ያንን አካባቢ መረበሽ ሁኔታ ነበረ። እዛ ላይ መማር ማስተማር ነው እንዲሁ ተስተካከለ። በዛ ሁኔታ ላይ እንዳለ አጋጣሚ ወደ ግቢ ውስጥ እየዞሩ ሰላማዊ ሰልፍ የሚመስል ነገር ሲያደርጉ ቆዩ። ምንድን ነበረ የሚያነሷቸው? ከርቀት ሁነን ነበረ የምንከታተለው። በትክክል ያሉትን ነገር መስማት አልቻልኩም። በግጭቱ የመምህራን መመገቢያ አዳራሽ፣ አስተዳደርና ሌሎች አገልግሎት ሰጪ ቢሮች መሰባበር የደረሰባቸው ሲሆን ይህንን ተከትሎ ትናንት ሰራተኞች ስራ ገበታቸው ላይ አለመገኘታቸውን ዳይሬክተሩ ይናገራሉ። ዛሬ ግን አብዛኛው ሰራተኛ ወደ ስራው የተመለሰ ሲሆን የመማር ማስተማሩ ሂደት ግን መቋረጡን ከስፍራው የደረሰን መረጃ ያመለክታል። ችግሩን ለመቅረፍ ጥረቶች በመደረግ ላይ መሆናቸውም ታውቋል። የወልዲያ ዩኒቨርሲቲ የተማሪዎች ሕብረት ፕሬዚዳንት መለስ የአይኔ አበባም የግጭቱ መነሻ የመጠጥ ውሃ አቅርቦት መቋረጥ መሆኑን ይናገራል። ውሃ ጠፋ ነበረ። ፓይፑ ተበላሽቶ ነበር እዚህ ጋ። በዛ ምክንያት ውሃ መጥፋት ለግጭት መነሻ ሊሆን ይችላል አይችልም። ግን በወቅቱ ወልዲያ ከተማ እዚህ ውሃ ሲጠፋ በቦቲ የምናመጣበት ነበረ። ከወልዲያ ከተማ ነበር የምናመጣው መብራት ዘገዬ ዘገይ ምሳ ሰዓት ላይ ውሃ አለመጣም ነበረ። ይህን ተከትሎ ነው ተማሪዎቹ ጠቡ መነሻ የሆነው። እንዲህ አይነት የመጠጥ ውሃ አቅርቦት ችግር ሲፈጠር ችግሮቹ በሰላማዊ መልኩ ይፈቱ እንደነበር ያስታውሳል። ታዲያ ሰውና ንብረት ላይ ጉዳት እስከማደረስ የሚሻገር ምን የተለየ ነገር አጋጠመ? ችግሩን ለመፍታት ተመረጠ በስተቀር ሌላ በስተጀርባ ምናለ ምን፣ እንዴት ነው የሚለውን እኛ መድረስ አልቻልም። እንግዲህ ወደ ፊት የሚጣራ የሆነ ልክ ነው። መታገስ ነበረብን። ጥያቄም ቢኖረን በዛ አይነት ምልኩ መሆን የለበትም ነበረ። ተማሪ መጎዳት የለበትም። ወቅታዊ ሰራውንዲንጉ ከሌላም አካባቢ ያለው ነገር ያንን አብሮ ሪፍሌክት የማድረግ ነገር ነው ያለው። ተማሪው በሌሎች አካባቢ የሚስተዋሉ አለመረጋጋቶች ነጸብራቅ ነጸብራቅ ያንን ተከትሎ ለማሳየት የሚካሄድ ነገር ነው እንደተማሪ ካየ ነው እንደተማሪ የምናስብ ከሆነ ችግሮቻችንን ለእንትን ለማለት ተማር ነው መሰረት በዛው በዲሞክራሲ አግባብ ባለው መልኩ ነው ስለግን ማድረግ ያለብን ከአመራሩ እና ከሚመለከተው አካል ጋር ውይይት አደረጋቸው አድርገን ነበረ። ትናንትና እስከ አስራ ሁለት ሰዓት አድርገን ነበረ። ምን መግባባት ላይ ደረሳችሁ እንግዲህ ቀጥታ ተማሪውን አግኝተን አወያይተን ችግሩን ተማሪውን ያለውን ፊሊንግ ችግሮችንም አንስቶ ይሄ በዚህ ምክንያት አይፈታም ጊዜያዊ መፍትሄ ደግሞ በጎን ለጎን እንዲቀመጥለት የሚፈቱትን ደግሞ በቀጥታ እንድናገር ነበረ አቅጣጫ አስቀምጠን ይሄድ ነው ዛሬ ብለን ነበር ስብሰባ በየአዳራሽ ሶስት አዳራሽ ከይከ ስለነበረ ያሰብነው ተማሪ ስለሚበዛ ነገር ግን እነሱ ተማሪዎች የአይነት ፍላጎት የላቸውም ነበር እስከ ስድስት ሰዓት ይታ አድርገዋል። መጨረሻ ላይ ያው እንግዲህ ሌላ ከዚህ ከግቢ ካሉ አመራሮች ውጭ መጡ ያነጋግረን ነው የሚሉት፣ ሌላ አካል ይምጣልን ነው የሚሉት እነሱ እንግዲህ በዛ ነው አሁን። የተበት የሰሜን ወሎ ዞን ፖሊስ መምሪያ ኃላፊ ኮማንደር ሀብታሙ ሲሳይ በግጭቱ የደረሰውን ጉዳት እንዲህ ይገልጹታል። አንድ ተማሪ አሁን ከሆስፒታል በተገኘ መረጃ ወርቆ ትብራት ደርሶበታል። ሌሎች በጸጥታ ኃይሎች ላይ ነው በድንጋይ ጉዳት የደረሰው። በአንድ ስድስት የጸጥታ ኃይሎች ላይ ጉዳት ደርሷል። ጉዳታቸው በምን ደረጃ ላይ ይገኛል? አሁን የጸጥታ ኃይሉ በድንጋይ ነው የተመቱት። ወረድ እየተከሙ ወደ የቤታቸው ሄደዋል። ስለዚህ ቀላል ጉዳት ነው የደረሰባቸው። ቀላል ጉዳት ነው የደረሰባቸው። ከግጭቱ ጀርባ ሌላ ምክንያት ይኖር ይሆን? ከበስተጀርባው ሌላ ነገር ይኖር አይኖር? አሉ የሚያጠራ ነው። ነገር የለም መነሻው የዋ ችግር ነው። በውስጡ ሌላ ግጭት የለው። አንድ አይነት ጥያቄ ነው። ጥያቄ ያላቸው ተማሪዎች ጥያቄያቸውን በሰላማዊ መልኩ ለማቅረብ ያጋጠማቸው ችግር ምን ይሆን? እኛም በሰላማዊ መንገዱ ጠይቁ ነው። እነሱ እስካሁን ያወያየን የለም ነው የሚሉት። የጸጥታ ኃይሉ ከአካባቢው ነዋሪና ከዩኒቨርሲቲው ማህበረሰብ ጋር በመሆን ችግሩ እንዳይስፋፋ ማድረጉን ጠቁመዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ። kind